ከኢኮኖሚው ዓለም የዛሬ 13 ዓመት ገደማ ነበር ኢትዮጵያ ወደ ዓለም የንግድ ድርጅት አባል ለመሆን ጥሪዋን ያቀረበችው። የንግድ ድርጅቱ አባል መሆን በንግድ ከዓለም አቀፍ ገበያዎች ጋር ለመተሳሰር እና ለመገበያየት ይረዳታል የተባለው ላይ በአውሮፓውያኖቹ በ2007 ዓ.ም አባልነት ለመሆን የመግባቢያ ሰነድ ፈርማለች። ከዛ በኋላ በአውሮፓውያኑ 2012 ዓ ም የውጭ ንግዷን በተመለከተ ለአባልነት ያቀረበችው ሰነዶች እንዲዳሰሱ ተደርጎ ነበር። እሱን ተከትሎ ከአንድ ዓመት በኋላ በንግድ ሚኒስቴር በተለያዩ የንግድ ዘርፎች ክፍል ኃላፊ የሆኑት አቶ ልሳነ ወርቅ ዘርፉ ለጋዜጠኞች መግለጫ በሚሰጡበት ጊዜ ኢትዮጵያ በአውሮፓውያኖቹ 2015 ዓ ም የዓለም የንግድ ድርጅት አባል እንደምትሆን ተናግረው ነበር። ይህ ማለትም ከትላንት ማክሰኞ ታህሳስ አምስት ጀምሮ እስከ ነገ ወዲያ ዓርብ ታህሳስ ስምንት ድረስ በናይሮቢ ኬንያ፣ የሚደረገው አስረኛው የዓለም የንግድ ድርጅት የሚኒስቴሮች ስብሰባ ላይ እሳቸው ከሁለት ዓመት በፊት እንዳሉት ኢትዮጵያ የዓለም የንግድ ድርጅት ትቀላቀል ይሆን? አሁን ካሉት የ161 የድርጅቱ አባል ሀገራቶች ውስጥ 150ዎቹ ከታዳጊ ሀገሮች ሲሆኑ ካዛክስታንና ላይቤሪያ በድርጅቱ አባል በመሆን 162ኛና 163ኛ ደረጃ ይዘዋል። በናይሮቢ በሚካሄደው በዚህ ስብሰባ አፍጋኒስታን ከ11 ዓመት በኋላ አዲስቷዋና 164ተኛዋ የዓለም የንግድ ድርጅት አባል እንደምትሆን ይጠበቃል። ይሁን እንጂ ላለፉት አስራ ሶስት ዓመታት ኢትዮጵያ አባል ለመሆን እየተጓዘች ቢሆንም አሁን ትቀላቀላለች ብሎ ደፍሮ ማውራት እንደሚከብድ በጉዳዩ ባለሙያዎች ይናገራሉ። የዓለም የንግድ ድርጅትን ለመቀላቀል ከሚወስደው ረጅም ዓመታት እና አስፈላጊ ሰነዶችን አሟልቶ አባል ለመሆን ለደሃ ሀገሮች ከባድ ፈተና እንደሆነ በቤርሊን በሚገኘው የኢኮኖሚና የፖለቲካ ተቋም ወይም በጀርመንኛ አጠራሩ ሽቲፍቱንግ ቪሰንሻፍት ኡንድ ፖለቲክ ባለሙያ የሆኑት ዶክተር ሄርበርት dita ሌሎች ቬለ ተናግረዋል። ለእኔ የዓለም የንግድ ድርጅት ደብልዩ ቲ ኦ ከድሃና በማደግ ላይ ከሚገኙ ሀገሮች አኳያ ሆኜ ስመለከተው ትልቅ ትርጉም አለው። ትንሽ አገራት ማለት ድሆች ሀገራት፣ ለምሳሌ አፍሪቃ ውስጥ በሚገኙት በትልቅ ፕሮጄ ውስጥ አይሳተፉም። በአውሮፓና በዩኤስ አሜሪካ መካከል ሊደረግ የታቀደ የንግድና የማዋለንዋይ ፍሰት ስምምነት ላይ አይሳተፉም። ስለዚህ ነው የዓለም የንግድ ድርጅት ለ አፍሪካ ሀገሮች ትልቅ ትርጉም የሚኖረው እነዚህ ሀገራት ወደ ጫፍ ማለትም ወደ ዳር በመገፋት ጉዳት ይደርስባቸዋል። ድሃ አገሮች በዚህ እቅድ የመግባት አመቺ ሁኔታ ስለሌላቸው ወይም አቅም ስለሌላቸው የዓለም የንግድ ድርጅት ብቻ ነው በንግዱ ዘርፍ ውስጥ እነሱን በማካተትና በዓለም ኢኮኖሚ ላይ ቦታ እንዲያገኙ ሊረዳቸው የሚችለው። የዓለም የንግድ ድርጅት በቅድሚያ ማሟላት ያለበት ሁኔታ ድርጅቱ የየትኛውንም አገር በንግድ ሂደቱ ውስጥ ለይቶ መጥቀም ወይም ደግሞ መጉዳት እንደሌለበት በመሪ ደረጃ ተቀምጠዋል። በኢትዮጵያ ወይም የየትኛውም አገር ንግድ ውስጥ የተሳተፉት የውጭም ሆነ የአገር ውስጥ ኩባንያዎች አገሮቹ በአንድ አይን ማየት እንዳለባቸው የዓለም የንግድ ድርጅት እንደ መርህና አንድ አገር አባል ለመሆን ከተፈለገ ማሟላት ያለበት ነጥብ ነው ስል ያሳስባል። በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ክፍለ ትምህርት የማይክሮ ኢኮኖሚክስና የእድገት ፖሊሲ ምሁሩ ፕሮፌሰር አለማየሁ ገዳ ይህን ጉዳይ አስመልክቶ በምሳሌነት ሲያስረዱ ለምሳሌ ባርክሌስ የሚባለው እንግሊዝ ባንክ ኢትዮጵያ ቢመጣ አይ በርክሌስ ከባድ ነ ከአንተ ጋር ውድድር አንችልም ብለ እሱ ላይ እንቅፋት መሆንና የኢትዮጵያ ንግድ ባንክ ነገሮችን ማቃናት አትችልም ማለት ነው። በኩል ላይ ልታያቸው ይገባል ማለት ነው። በላይ ከተጠቀሰው መሪ ጎን ለጎን የዓለም የንግድ ድርጅት አባል ለመሆን አገራቶች ለንግድ የሚያቀርቡትን ማለትም በግብርና ምርቶች በኢንዱስትሪና በአገልግሎት ዘርፎች ያሉትን ለውጭ ኩባንያዎች ነፃ እንዲያደርጉ የሚያስገድዳቸው ማዕቀፎች በስምምነቶቹ ውስጥ ትልቅ ቦታ ይዞ ይገኛል። ይሁን እንጂ ኢትዮጵያ የድርጅቱ አባል ለመሆን ጉዞውን ያስረዘመበት በአገልግሎት ዘርፍ ላይ ያሉትን በተለይም በፋይናንስና በቴሌኮሙኒኬሽን ዘርፎች ለውጭ የንግድ ተቋማት መክፈት አለመፈለጓ መሆኑ የተለያዩ ዘገባዎች ያትታሉ። ከሶስት ወይም አራት ዓመት በፊት በአገልግሎትና በኢንዱስትሪ ዘርፍ የውጭ ኩባንያዎች ቢገቡ ምን ሊፈጠር ይችላል የሚል ጥናት አድርገው እንደነበር የሚናገሩት ፕሮፌሰር አለማየሁ ገዳ የኢትዮጵያ አየር መንገድ የኢትዮጵያ ንግድ ባንክና ከኢንዱስትሪውም እንደ ናሙና ወስደው እንዳጠኑ ገልጸዋል። ይሁን እንጂ የጥናቱ ማጠቃለያ የነበረው ይላሉ ፕሮፌሰሩ የመጣንበት ማጠቃለያ ኢትዮጵያን አየር መንገድ መወዳደር ይችላል። የባንክና ፋይናንስ ሴክተሩ ግን መወዳደር አይችልም። የኢንዱስትሪያል ሴክተሩ መወዳደር አይችልም። ስለዚህ በእኛ ግምት አሁን ባለበት ደረጃ ደብሊውቲኦ ብትገባ አገሪቷ እነዚህ የኢኮኖሚ መስኮች ላይ ተወዳዳሪ የሆና ብቁ መሆን አትችልም ብለን ያጠቃለን። ይሄ እንግዲህ አንድ አራት ዓመት ሆኖታል። በፈረንጆቹ 2 ሺ አንድ አመተ ምህረት ላይ የባንክና የቴሌኮሚኒኬሽን ጥናት አድርገው እንደነበር የሚናገሩት ፕሮፌሰር አለማየሁ ገዳ በዚህ ዘርፍ የውጭ ኩባንያዎች ብመጡም የኢትዮጵያ ብሔራዊ ባንክ እንኳን የፋይናንስ ዘርፉን የመቆጣጠር እና የማስተዳደር አቅም እንደሌላቸው ጨምረው ተናግረዋል። ከአስራ አምስት ዓመት በኋላም ቢሆን ይላሉ ፕሮፌሰር አለማየሁ። እነዚህ ዘርፎች እያደጉ አይደሉም፣ የመወዳደር አቅም የላቸው። እድሜ ልካቸውን እንደዚህ መኖር ስለማይችሉ መፍትሄ ሊሆን የሚችለው ይላሉ ፕሮፌሰሩ በመቀጠል ሁል ጊዜ ጠብቃቸው ሁልጊዜ ጊዜ አስችልም። ስለዚህ ለምን ከፈረንጆቹ ወይም ከውጭ ኢፊሽንት ከሆኑ ካምፓኒዎች ጋር በጆይንት ቬንቸር አድርገው ሊበራላይዝ አይደረግም። ለምሳሌ ባንኮቹን ማኔጅመንቱን ብትሰጥ፣ ቴሌኮሙን ጥሩ ከሆኑ የቴሌኮም የውጭ ድርጅቶች ተወዳዳሪ ከሆኑ ጋር በጆይንት ቬንቸር በሽርክና ማለት ነው፣ ለምን አሰራ። ለዚህ ደግሞ ምሳሌ ከፈለግን ኬንያ ያለልን፣ ኬንያ ውስጥ አሁን ሳፋሪኮም የሚባል ካምፓኒ አለ። ግማሹ የእንግሊዝ ነው፣ ቮዳፎን የሚባል ነው። ማጆሪቲ ሆልዲንግ ደግሞ የሚያደርገ የኬንያ መንግስት። ሳፋሪኮም የሚሰጣቸው አገልግሎቶች የቴሌኮም በአፍሪካ ደረጃ አንደኛ የሚባሉ ናቸው። በተለይ በሞባይል ባንኪንግ ኢቨን ከአለም አንደኛ ነው። نسل اس بات ہے کہ እነዚህ ዘርፎች ላይ የውጭ ገበያ እንዲሳተፉበት በኢትዮጵያ መንግስት በኩልም ቢሆን እቅድ እንደሌለ ይጠቀሳል። ለመሆኑ የኢትዮጵያ መንግስት እነዚህን የንግድ ዘርፎች ለውጭ ኩባንያዎች ለመክፈት ተባያ ያለበት ምክንያት ምን ሊሆን ይችላል? የቀድሞ የንግድና ኢንዱስትሪ ሚኒስትር የነበሩት አቶ ግርማ ብሩ እንደ ምክንያት ካስቀመጡት ውስጥ ኢትዮጵያ ሌሎችን ለማስደሰት እነዚህን ዘርፎች ለውጭ ድርጅቶች መክፈት እንደማትፈልግ ተናግረው ነበር። እንደ አቶ ግርማ ብሩ የአገሪቱን ኢኮኖሚ በሚረዳበት አኳኋን ለተወሰኑ ዘርፎች በሯን እንደምትከፍት፣ ግን የንግድና የልማት ግቦቿን የማያሳካ ከሆነ ለውጭ ተቋማት እንደማትሰጥ ተናግሮ ነበር። ሌሎችም ባለሥልጣናት ቢሆኑ ኢትዮጵያ በሯን እንድትከፍት ሲጠየቁ መልሳቸው የሚሆነው ዘርፉ የአገሪቷ ብሔራዊ ጥቅም በጣም ሊጎዳ የሚችል ቦታ ስለሆነ በሯን እንደማትከፍት ነው የሚናገሩት። ይሁን እንጂ ፕሮፌሰር አለማየሁ ገዳ ባንኩን በተመለከተ ኢትዮጵያ ተባ ያለችበት ምክንያት የመወዳደር አቅም ማጣት ጉዳይ ሲሆን፣ ማለትም የኢትዮጵያ ንግድ ባንክ አጠቃላይ ሀብቱ ከ5 ቢሊዮን ዶላር የማይበልጥ ይዞ የብሪታንያ ቤርክሌይ 2.2 ትሪሊየን ዶላር የያዘ ጋር መወዳደር አይችልም ስሉ አስረድተዋል። ቴሌኮሚኒኬሽንን በተመለከተ ደግሞ የመወዳደር አቅም ማጣት እናም የፖለቲካ ቁጥጥር እንዲኖርበት ስለተፈለገ ነው ይላሉ። እንደ ፕሮፌሰሩ ገለጻ ምክንያቱ ኮሚኒኬሽንን መቆጣጠር ማለት ሁሉንም የፖለቲካ ስርዓቱን መቆጣጠርም ስለሆነ ይላሉ። ሌሎች ተጨማሪ ምክንያቶች ሊሆኑ የሚችሉት የሰው አቅም ማጣት እና አገሪቷ በቴክኖሎጂ ኋላ ቀር መሆኗን ሳይጠቅሱ አላለፉም። ኢትዮጵያ ይህን ሳታሟላ የዓለም የንግድ ድርጅት አባል መሆን ትችል ይሆን? 嗯。 ከቅርብ ጊዜያት ወዲህ የዓለም የንግድ ድርጅት አባል የመሆን ቅድመ ሁኔታዎችን እያላላ የመጣበት ሁኔታ እንደሚታይ ዘገባዎች ያሳያሉ። ይህም እንደ ኢትዮጵያ ያሉት ድሃ አገሮች አዲስ የአባልነት መስፈርት እንዲሰጣቸው ሲሆን የአገራቶቹ ኢኮኖሚ እያደገ ቢሄደ ቁጥር የተወሰኑትን ዘርፎች ቀስ በቀስ ለውጭ ኩባንያዎች እየከፈቱ እንዲሄዱ ያስገድዳቸዋል። ይሁን እንጂ በንግድ ሚኒስቴር በተለያዩ የንግድ ዘርፎች ክፍል አላፊ አቶ ልሳነ ወርቅ ዘርፉ ከሁለት ዓመት በፊት ድርጅት በጋዜጣዊ መግለጫ እንዳተቱት ኢትዮጵያ የዓለም የንግድ ድርጅት በዚህ ዓመት ትቀላቀል ይሆን? ይህን ጉዳይ በተመለከተ ፕሮፌሰር አለማየሁ ገዳ ሲናገሩ፣ እኔ ብዙ አልጠብቅም። ለምን ካልከኝ ነው ደብሊቲ ባሬ እንትና አለው። ምንድን ነው የችሮታ ጊዜ አለው። አሁን ሪኳይርመንቶች ቢኖሩ እንዲ እንዲያርግ እንዲ እንዲያር የሚባሉ አስገዳጅ ሁኔታዎቹ ቢኖሩ ለአዳጊ ሀገሮች የሚሰጠው የችሮታ ጊዜ አለ። በአንድ ጊዜ ክፈተው አይልም። በአንድ ጊዜ ሁሉንም ፈጽም አይልም። በመሰረታዊ ሀሳብ ደረጃ ማለት ነው። ግን እንዳልኩ የባንኪንግ ሴክተራችንን ሳየው፣ የፋይናንሻል ሴክተራችንን ሳየው፣ የብሔራዊ ባንክ የመቆጣጠር አቅም ሳየው፣ የቴሌኮሚኒኬሽን ሴክተሩን ድክመት ሳየው እና መንግስት ደግሞ ቴሌኮሚኒኬሽኑ የመቆጣጠር ፍላጎቱን ሳይው ብዙ አልጠብቅም። እንግዲህ አድማጮቻችን፣ ኢትዮጵያና የዓለም የንግድ ድርጅት አባል የመሆን ጥረት በሚል ለኢኮኖሚው ዓለም የያዝነው መሰናዶዋችን እስከዚሁ ነበር። ለዝግጅቱ መርጋ የሆናስ ነኝ። ቸር እንሰንብት።